ማህበራዊ መገናኛ ዘዴዎች ቅኝት። ጤና ይስጥልኝ አድማጮች፣ እንደምናመሻችሁ። የፌዴራል ጠቅላይ ፍርድ ቤት ፕሬዚዳንትና ምክትላቸው በፈቃዳቸው ከስራ መልቀቃቸው እና በምትካቸው አዲስ ሹመት መሰጠቱ፣ የድሬዳዋ ከተማ የፓርላማ ተወካዮች ለፌዴሬሽን ምክር ቤት ያቀረቡት ጥያቄና በድምቀት የተከበረው የዘንድሮው ጥምቀት በዓል በሚሉ ርዕሶች ስር የተሰጡ አስተያየቶችን ይዘናል። የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት የነበሩት ወይዘሮ መዓዛ አሸናፊና ምክትላቸው አቶ ሰለሞን አረዳ በገዛ ፈቃዳቸው ከስራ መልቀቃቸው የሳምንቱ አበይት ርዕስ ነው። ባለስልጣናቱ የስልጣን መልቀቂያ ማስገባታቸው የተገለጸው የህዝብ ተወካዮች ምክር ቤት ባለፈው ማክሰኞ ጥር ዘጠኝ ቀን እያካሄደ ባለው መደበኛ ስብሰባ ላይ ነበረ። የህዝብ ተወካዮች ምክር ቤት በወይዘሮ መዓዛ አሸናፊ ምትክ አቶ ቴዎድሮስ ምህረትን የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት፣ ወይዘሮ አበባ እምቢያለ መንግስቱን ደግሞ ምክትል ፕሬዝዳንት አድርጎ ሾሟል። አንዱ ዓለም ብሩ የተባሉ የማህበራዊ መገናኛ ዘዴዎች ተጠቃሚ በካድሬነትና ባለሙያነት ልዩነት ይህ ይመስለኛል። ሙያችሁንና ክብራችሁን ስላስቀደማችሁ እናመሰግናለን በነፃነት መስራት ካልቻላችሁ ሽፋን ከመስጠት በግልጽ አስቻይ ሁኔታ እንደሌለ በመልቀቅ ስላስመሰከራችሁ ፍትህ ራሷ ታመሰግናችኋለች ሲሉ ጽፈዋል። መስፍን ታየ የተባሉ ሌላ ተከታታይ በበኩላቸው ከኃላፊነታቸው መነሳት መልቀቅ ብቻ ሳይሆን የነበረባቸው ኃላፊነት ላይም ላጎደሉት የፍትህ ስርዓት ሁሉ የድርሻቸውን መጠየቅ አለባቸው። ፍትህ ሳይረጋገጥ ዘላቂ ሰላም አይታሰብም ሲሉ በአራት ነጥብ አስተያየታቸውን ቋጭ ተዋል ውለታው አባይ የተባሉ የፌስቡክ ተጠቃሚ በአስተያየታቸው በፈቃደኝነት ለምን ለቀቁ ሲሉ ይጠይቃሉ። በፈቃደኝነት ለምን ለቀቁ? ስርዓቱ ስለማይሰራ ወይስ በግል ችግር? ሲሉ የጥያቄ አስተያየታቸውን ቋጭ ተዋል ኦስማን አሊያ ሹኑሬ የተባሉ የፌስቡክ ተጠቃሚ በአስተያየታቸው መልካም ሹመት ለተሿሚዎች ሲሉ መልካም ምኞታቸውን በማስተላለፍ ለቀድሞዎቹ ባለስልጣናት መልዕክት አስቀምጠዋል። ቀድሞ ፕሬዝዳንትና ምክትል ፕሬዝዳንት ኃላፊነትን በመተማመን በራስ ፈቃድ መልቀቃቸው ለሀገራችን መልካም አዲስ ወግ ያስተማሩ ትልቅ ሰዎች ናቸው፣ ምስጋና ይገባቸዋል ሲሉ አስተያየታቸውን ሰጥተዋል። መልካም የዳኝነት ስነመግባር የነበራቸው ወይዘሮ መዓዛ አሸናፊ በፍትህ ላይ እየተፈጸመ ያለውን አፈና በመቃወም ነው ስራቸውን በፍላጎታቸው የለቀቁት። አዳዲሶቹም ለፍትህ ጥብቅና እንደሚቆሙ ተስፋ እናደርጋለን ሲሉ አስተያየታቸውን ያስቀመጡት ደግሞ ናደው ገብረ ጻድቅ ናቸው። የድሬዳዋ ከተማ ጉዳይን ወደሚያነሳው ርዕስ ስናልፍ ደግሞ የድሬዳዋ ከተማ የፓርላማ ተወካዮች ከተማዋ ራሷን የቻለች ክልል እንድትሆን አሊያም ከኦሮሚያ ወይም ከሶማሌ ክልል ስር እንድትጠቃለል ሕዝበ ውሳኔ እንዲካሄድላት ለሕዝብ ተወካዮች ምክር ቤትና ለፌዴሬሽን ምክር ቤት ጥያቄ አቅርበናል ማለታቸው ሰሞኑን በማህበራዊ ሚዲያ አስተያየት ከተሰጠባቸው ርዕሶች መካከል አንዱ ነው። ጥያቄው የቀረበው ድሬዳዋ አሁን ባላት አደረጃጀት ፍትሐዊ የሀብት ክፍፍል ተጠቃሚ ባለመሆኗ በእድገት ኋላ ቀርታለች በሚል ተወካዮቹ ይህንን ጥያቄ ለማቅረብ መወሰናቸውን መናገራቸው ተዘግቧል። ሶማሌና ኦሮሚያ ክልሎች ይገባኛል ጥያቄ የሚያነሱባት ድሬዳዋ የምትተዳደረው በሁለቱ ክልሎች ጥምር አስተዳደር መሆኑም ነው የተገለጸው። የድሬዳዋ ልጅ ነኝ ሲሉ አስተያየታቸውን የሚጀመሩት ኤሊሳ ደሳለኝ የድሬዳዋ ተወላጅ ነኝ፣ ድሬዳዋ ራሷን ችላ መካለል አለባት እንጂ ወደ የትኛውም ክልል መካለል የለባትም። ለነዋሪዎቿ የሚበቃ ገቢ ያላት ከተማ ናት፣ ብዙ ፋብሪካዎችም አሏት። በመሆኑም የብዙ ብሔር ብሔረሰቦች ከተማ ስለሆነች በራሷ ልትካለል ይገባል ሲሉ አስተያየታቸውን አብቅተዋል። ድሬ የፍቅር ከተማ ነች። ለራሷ ትበቃለች። በግድ እምቢ ብለው ካልወሰዷት በስተቀር ሲሉ አጠር ያለ አስተያየት የጻፉት ደግሞ አድማሱ መንገሻ ናቸው። ነጋሽ የተባሉ የማህበራዊ የመገናኛ ዘዴዎች ተጠቃሚ በበኩላቸው የበጀት ችግር ከሆነ ለምን የፌዴራሉ መንግስት በጀት አይጨምርም ሲሉ በጥያቄ አስተያየታቸውን አስቀምጠዋል። የጥምቀት ክብረ በዓል በኢትዮጵያ በተለያዩ ቦታዎች በድምቀት ተከብሯል። በትግራይ ክልል መቀሌ በየዓመቱ በአደባባይ ይከበር የነበረው ጥምቀት ዘንድሮም እንዳለፉት ሁለት ዓመታት ሁሉ በአብያተ ክርስቲያናት ተወስኖ ነው ተከብሮ የዋለው። ከመቀሌ ከተማ ውጪ ግን በተለያዩ የትግራይ ከተሞች የጥምቀት በዓል በአደባባይ በድምቀት መከበሩን ዘግበናል። በአዲስ አበባ ጃን ሜዳ በተከናወነው የጥምቀት በዓል መጠናቀቂያ ዕለት በነበረው ስነስርዓት ላይ ፖለቲከኞች ቤተክርስቲያንን ያለ አግባብ መጠቀሚያ እንዳያደርጉ ጥሪ ተላልፏል። የዘንድሮው የጥምቀት በዓል በድምቀት ተከብሮ በሰላማዊ መንገድ በመጠናቀቁ በማህበራዊ መገናኛ ዘዴዎችም አወንታዊ ምላሽ ተሰጥቶበታል። ያሬድ ጥላሁን የተባሉ ተጠቃሚ፣ ብርሃነ ጥምቀቱ በአንድነትና በምህረት የምንደምቅበት በዓል ነው። እንኳን ለብርሃነ ጥምቀቱ በሰላም አደረሰን መልካም በዓል ብለዋል። ተስፋዬ ባሳ ሼሪኮ በበኩላቸው ጥምቀት ኢትዮጵያ ሰላም ወዳድና ሃይማኖተኛ ሀገር መሆኗን ለዓለም የሚያሳይ መንፈሳዊ በዓል በመሆኑ ደስ ይለናል ሲሉ ደስታቸውን በአስተያየት ገልጸዋል። ቡልቻ አባ ሜልኬ የተባሉ የፌስቡክ ተጠቃሚ እኛ ኢትዮጵያውያን የሚያምርብን አንድነታችንና ትብብራችን እንዲሁም መተሳሰባችን ነውና ሁላችንም ጥላቻና ዘረኝነትን አርቀን በአብሮነት እንቁም ሲሉ ጥሪ አስተላልፈዋል። እነሆ ከበሮ ደምቆ ሲሰማ ዘፈን ጨዋታው ሲደምቅ በዚህ ዕለት ወጣት ሽማግሌው ልጅ ከአዋቂው ኮረዳም ከጉብሉ በአንድ ይውላሉ ሲሉ አስተያየታቸውን ያስቀመጡት በለው ተስፋ የተባሉ የፌስቡክ ተጠቃሚ ናቸው። ማህደር መሐሪ የተባሉ አስተያየት ሰጪ ባህላዊ፣ ሃይማኖታዊ እሴት የሆነው የጥምቀት በዓል በሰላማዊ ደስ በሚል ሁኔታ አክብረናል። ክብርት ከንቲባችን ከጎናችን ስለሆንሽ እናመሰግናለን ብለዋል። ሰላም ኢትዮጵያ የሚል ስም ያላቸው ተጠቃሚ በበኩላቸው ለጥምቀት ያልሆነ ቀሚስ ይበጣጠስ የሚለውን አባባል በፍቅር በመከባበር በአንድነት በሰላም እንድናሳልፍ ስላደረጋችሁን እናመሰግናለን ሲሉ አስተያየት ሰጥተዋል። ዳንሳ አበበ የተባሉ በበኩላቸው በአብሮነታችን ለዘላቂ ሰላማችን እንትጋ፣ በፍቅራችንና መከባበራችን ኢትዮጵያን እናጽና፣ በትብብራችንና በጠንካራ ስራችን ኢትዮጵያን ከፍ እናድርግ። መልካም የጥምቀት በዓል ብለዋል። ትዝታ ለሚ የተባሉ በበኩላቸው የማይዳሰሱ ድንቅ የዓለም ቅርስ ከሚባሉት ውስጥ አንዱ የጥምቀት በዓል ነውና እንኳን አደረሳችሁ። ፈጣሪ አምላክ ይጠብቃችሁ። በመላው ኢትዮጵያ የምትገኙ በያላችሁበት ሰላማችሁ ይብዛ። በዓሉ የደስታ ተጠምቃችሁ የምትድኑበት መልካም በዓል ይሁንላችሁ ሲሉ አስተያየታቸውን አስቀምጠዋል። አድማጮች እንኳን ለጥምቀት በዓል በሰላም አደረሳችሁ። ፍቅር፣ ሰላም፣ አንድነት የኢትዮጵያ ይሁን። የዛሬውን ዝግጅቴን እዚህ ላይ ያበቃለሁ። አዜብ ታደሰ ነኝ። ጤና ይስጥልኝ።